Foreign Service Institute Amharic Basic Course Unit 32 Basic Sentences for Learning Esat Alameno Inde Ibet ust netal menobaqeh wuchum masat adellem inde አቃጠለ፣ ማቃጠል፣ ያቃጥላል። ምን አይተው እንደ እሳት የሚያቃጥልበት ወራት ገና ይመጣል። ባሰ፣ መባስ፣ ይብሳል። ማለትህ ነው። ከዚህ የሚብስ ጊዜ አለ ማለት ይህ ነው በጣም እንጂ ታዲያ ሰው እንዴት መኖር ይችላል ስስ በዚህ ወራት ውስጥ ህዝቡ ስስ ልብስ መልበስ ይጀምራል በስስ ልብስ ብቻ የሙቀቱን ጊዜ ካሳለፉትስ ደህና ነው። እኔስ ከውሃ ውስጥ የምወጣ አይመስለኝም። መግረም ይገርመኛል። ከቆዩበት ማንኛውም ነገር ይለመዳል። ለምሳሌ እኛ ስለ እናንተ አገር ብርድ ስናስብ እንዴት እንደምትኖሩ ይገርመናል። ልምድ ልማድ ወባ እውነትም የልምድ ነገር ሳይሆን አይቀርም። ለመሆኑ ወባውስ እንዴት ነው? አንድ ጊዜ በጣም መጥፎ ነበር ይላሉ፣ አሁን ግን ደህና ነው። እርዳታ አቶ ከበደ፣ ስለ እርዳታ ሁሉ በጣም እናመሰግንሃለን። ብቅ ማለት ምናልባት ወደ አዲስ አበባ ብቅ የምትል እንደሆን አድራሻችን አሜሪካን ኤምባሲ ነው። በቅርብ ጊዜ ውስጥ ለመሄድ አስባለሁና እንደደረስኩ ጠይቃችኋለሁ። እንዳትረሳ። በላህን። ጤና ይስጥልኝ። መልካም ጉዞ። ፎር ፍሎሬንስ እቤት ውስጥ እንዴት አለም ነው ባክህ? ውጭውማ እሳት አይደለም እንዴ? ምን አይተው፣ እንደ እሳት የሚያቃጥልበት ወራት ገና ይመጣል። ከዚህ የሚብስ ጊዜ አለ ማለት ይህ ነው። በጣም እንጂ። ታዲያ ሰው እንዴት መኖር ይችላል? በዚህ ወራት ውስጥ ህዝቡ ስስ ልብስ መልበስ ይጀምራል። በስስ ልብስ ብቻ የሚሙቀቱን ጊዜ ካሳለፉት ደህና ነው። እኔ እስከ ውሃ ውስጥ የምወጣ አይመስለኝም። ከቆዩበት ማንኛውም ነገር ይለመዳል። ለምሳሌ እኛ ስለ እናንተ አገር ብርድ ስናስብ እንዴት እንደምትኖሩ ይገርመናል። እውነትም የልምድ ነገር ሳይሆን አይቀርም። ለመሆኑ ወባውስ እንዴት ነው? አንድ ጊዜ በጣም መጥፎ ነበር ይላሉ፣ አሁን ግን ደህና ነው። አቶ ከበደ፣ ስለ እርዳታ ሁሉ በጣም እናመሰግንሃለን። ምናልባት ወደ አዲስ አበባ ብቅ የምትል እንደሆን አድራሻችን አሜሪካን ኤምባሲ ነው። በቅርብ ጊዜ ውስጥ ለመሄድ አስባለሁና እንደ ደረስኩ ጠይቃችኋለሁ። እንዳትረሳ። በላሁን ጤና ይስጥልኝ። መልካም ጉዞ። እቤት ውስጥ እንዴት አለም ነው? እባክህ ውጪውማ፣ እሳት አይደለም እንዴ? ምን አይተው፣ እንደ እሳት የሚያቃጠልበት ወራት ገና ይመጣል። ከዚህ የሚብስ ጊዜ አለ ማለትህ ነው? በጣም እንጂ። ታዲያ ሰው እንዴት መኖር ይችላል? በዚህ ወራት ውስጥ ሕዝቡ ስስ ልብስ መልበስ ይጀምራል። በስስ ልብስ ብቻ የሙቀቱን ጊዜ ካሳለፉትስ ደህና ነው። እኔ እስከ ውሃ ውስጥ የመውጣ አይመስለኝም። ከቆይበት ማንኛውም ነገር ይለመዳል። ለምሳሌ እኛ ስለ እናንተ አገር ብርድ ስናስብ እንዴት እንደምትኖሩ ይገርመናል። እውነትም የልምድ ነገር ሳይሆን አይቀርም። ለመሆኑ ወባ ውስጥ እንዴት ነው? አንድ ጊዜ በጣም መጥፎ ነበር ይላሉ፣ አሁን ግን ደህና ነው። አቶ ከበደ፣ ስለ እርዳታ ሁሉ በጣም እናመሰግንሃለን። ምናልባት ወደ አዲስ አበባ ብቅ የምትል እንደሆን አድራሻችን አሜሪካን ኤምባሲ ነው። በቅርብ ጊዜ ውስጥ ለመሄድ አስባለሁና እንደ ደረስኩ ጠይቃችኋለሁ። እንዳትረሳ በላሁን ጤና ይስጥልኝ። መልካም ጉዞ ከበደ። ዛሬ የመጣ እንደሆን የት ያርፋል? ጊዮን ሆቴል ሊያርፍ ይችላል። ባልንጀራህ ወደ አሜሪካ የሄደ እንደሆን ስንት አመት ሊቆይ ይፈልጋል? ሶስት አመት ያህል ነው። የባቡር ጣቢያ። ቤንዚን ያጣችሁ እንደሆን ከየት ታገኛላችሁ? ወደ ከተማ መመለስ አለብን። ፈረንሳይኛ የተማሩ እንደሆን ወደ ፈረንሳይ አገር መሄድ ይችላሉ። አዎ፣ በአንድ ወር ውስጥ መሄድ ይችላለሁ። መኪናዋ ጥሩ የሆነች እንደሆን ትገዛታለህ? አዎ፣ እገዛታለሁ። እንግዳው ስለ አገርህ የጠየቀህ እንደሆን ትነግረዋለህ? አዎ፣ ነግረዋለሁ። ጥሩነሽ ገንዘብ የምትፈልግ እንደሆን ገንዘብ ትሰጣት አለህ? የለም፣ አልሰጣትም። ገንዘቡን ትከፍልህ እንደሆን ትጠይቃት አለህ? አዎ፣ ልጠይቃት እፈልጋለሁ። ሴትየዋ ቤቱን ትከራይ እንደሆን ጠየቃችኋት? የለም አልጠየቅናትም። ነገ ከሰዓት በኋላ የመጣሁ እንደሆን ኪራዩን ሊነግሩኝ ይችላሉ? አዎ እነግርሃለሁ። እነዚያ ሰዎች የመጡ እንደሆን ትነግሩኛላችሁ? አዎ እንነግረሃለን መኪናዬ የቆሸሸ እንደሆን ታጥበዋለህ አዎ አጥበዋለሁ መኖሪያ ቦታህን የለወጥክ እንደሆን አዲሱን አድራሻ ትነግረናለህ አዎ ነግራችኋለሁ አዲስ ልብስ የገዛህ እንደሆን አሮጌውን ለድሆች ትሰጣለህ አዎ እሰጣለሁ። ማመልከቻ ይጽፉ እንደሆን ታውቃለህ? አዎ አውቃለሁ። ሴትዮዋ ማረፊያ ቤት ተኝታ እንደሆን ታውቃለህ? የለም አላውቅም። መስሪያ ቤቱን በሁለት ሰዓት ይዘጋው እንደሆን ማን ያውቃል? ከኛ ማንም አያውቅ። መድኃኒት የገዛህ እንደሆን ከኔ ሱቅ ትገዛለህ? አዎ ገዛለሁ። መታወቂያ ወረቀት ያለኝ እንደሆን ቼክ መመንዘር ይችላለሁ? አዎ የፈለግከውን ቼክ መመንዘር ትችላለህ። ለማ ቤት ገብቶ እንደሆን ታውቃላችሁ? የለም፣ አናውቅም። ንጉሠ ነገስቱ ንግግር ያደርጉ እንደሆን ታውቃለህ? የለም፣ አላውቅም። ሚስትህ ምስጢሩን ታውቅ እንደሆን ጠየቅሃት? የለም፣ አልጠየቅኋትም። ቤቱ ሞቆ እንደሆን አየኸው? የለም፣ አላየሁትም። እቃውን አንጠልጥለው ይመጡ እንደሆን ታውቃለህ? የለም፣ አላውቅም። መጽሐፎቹን ከመጽሐፍ ቤት መግዛትህ ነው? አዎ፣ መግዛቴ ነው። ወጡን በዘይት መስራትህ ነበር? አዎ መስራቴ ነበር። አሁን ዝናብ መዝነቡ ነው? አዎ መዝነቡ ነው። ለቤቱ ዘጠና ዘጠኝ ብር መክፈላቸው ነበር? አዎ መክፈላቸው ነበር። እቃውን አሁን መጫናቸው ነበር? አዎ መጫናቸው ነበር። እነ ለማ ሲመጡ አንተ የመኪናህን ጎማ ማስነፋትህ ነበር? የለም ማስነፋቴ አልነበረም። አንተ ከአባትህ ጋር ስትጫወት ባለቤትህ ምን መስራትዋ ነበር? ከልጇ ጋር መጫወቷ ነበር። እኛ ዮሐንስን ስናገኘው ወደ አገሩ መጓዙ ነበር? አዎ መጓዙ ይመስለኛል። ዛሬ ከባን ገንዘብ መበደርህ ነው? አዎ መበደሬ ነው። ስንቃችሁን ይዛችሁ ለሽርሽር መሄዳችሁ ነው? አዎ መሄዳችን ነው። ለትምህርት ገንዘብ ከመንግስት መቀበልህ ነው? አዎን፣ መቀበሌ ነው። አንተ ከባንክ ስትወጣ እሱ መግባቱ ነበር? የለም፣ እሱም መውጣቱ ነበር። እናንተ ስትነሱ እሷ መቀመጧ ነበር? አዎ፣ መቀመጧ ነበር። አሁን መላ አየታችሁ ነበር? አዎ መላ አየታችን ነበር። እኛ ወደ ስራ ስንሄድ እሱ ከየት መመለሱ ነበር? ካገሩ ይመስለኛል። ጥሩ ነች። ዛሬ ጠዋት በወንዝ አጠገብ ምን መስራቷ ነበር? መንሸራሸሯ ነበር። ዮሐንስ መጽሐፉን ከአማርኛ ወደ እንግሊዝኛ መተርጎሙ ነው? አዎ መተርጎሙ ነው። ከአምባሳደራችሁ ጋር መተዋወቃችሁ ነበር? አዎ መተዋወቃችን ነበር። ወደ ወንስ ስንመጣ ምን ማድረጋችሁ ነበር? ማዋኘታችን ነበር። ወደ ባቡር ጣቢያ መሄዳችሁ ነበር? አዎ መሄዳችን ነበር። ጥብስ ስጋ መብላታችሁ ነው? አዎ መብላታችን ነው። ከወይዘሪት ጥሩነሽ ጋር ማዋኘታችሁ ነው? አዎ፣ መዋኘታችን ነው። ወረቀቱን ለውጭ ጉዳይ ሚኒስትር መስጠታችሁ ነው። አዎ፣ ዛሬ መስጠታችን ነው። የኢትዮጵያ ወይዛዝርት ወደ አሜሪካ መምጣታቸው ነው። አዎን፣ መምጣታቸው ነው። የዛሬ ሳምንት ወደ ውጭ አገር መሄዳችሁ ነው። አዎ፣ መሄዳችን ነው። እቃችሁን መኪናው ላይ መጫናችሁ ነው። አዎ፣ መጫናችን ነው። ናሬቲቭ ድርሰት ከእለታት አንድ ቀን፣ እለት እለታት ያተከበደ እናት ልበቅን ናቸው ልብ ቅን ከአንድ ዓመት በኋላ ወደ ኢትዮጵያ ለመሄድ ቆረጠ። መቁረጥ ይቆርጣል። ተሰነባበተ መሰነባበት ይሰነባበታል። ከእለታት አንድ ቀን አቶ ጆን ባለቤቱን ወይዘሮ ሜሪን ይዞ ወደ አዋሽ ሄደ። አዋሽ እንደ ደረሱ የአቶ ጆን የመኪናው ጎማ ስለፈነዳበት ወደ አዲስ አበባ ተመልሰው መሄድ አልቻሉም። የመኪናውን ጎማ ለማሳደስ ጋራዥ ሲፈልግ እንዳጋጣሚ አቶ ከበደን ስላገኘው የጎማ ማደሻ ቦታ ጠየቀው። አቶ ከበደም ልበ ቅን ሰው ስለነበር የጎማ ማደሻ ቦታ ፈልጎ ጎማውን እንዲታደስ አደረገለት። ጊዜው በጣም ሙቀት ከመሆኑ የተነሳ ወይዘሮ ሜሪና አቶ ጆን በጣም ስለደከማቸው አዋሽ ውስጥ ለማደር ቆረጡ። ለአገሩ እንግዳ ስለሆኑ አቶ ከበደ እቃቸውን በተሸካሚ አስይዞ ወደ አንድ ደህና ሆቴል መራቸው። በሆቴሉ እንደ ደረሱ ተሸካሚው ዕቃቸውን ወደ ክፍላቸው አስገብቶ የተሸከመበትን ዋጋ ተቀብሎ ወደ ቤቱ ሄደ። አቶ ጆንና ወይዘሮ ሜሪ ከአቶ ከበደ ጋር ጥቂት ከተነጋገሩ በኋላ አቶ ከበደ ተሰናብቶ ወደ ቤቱ መሄድ ፈለገ። እነሱም ስላደረገላቸው መልካም እርዳታ ካመሰገኑት በኋላ ወደ አዲስ አበባ ሲመጣ እንዲጠይቃቸው አድራሻቸውን ሰጡት። እርሱም አድራሻውን ተቀብሎ ተሰነባብተው ተለያዩ። ጥያቄዎች። ተሸካሞች እንግዶቹን ዕቃ የት አስገቡ? አቶ ከበደ ተሸካሚዎቹን ከየት አመጣቸው? አቶ ከበደ እና አቶ ጆን የት ተዋወቁ? ወይዘሮ ሜሪና አቶ ጆን ወዴት ይሄዱ ነበር? አቶ ከበደ ከመሄዱ በፊት ከአቶ ዮሐንስ ጋር ምን ተነጋገረ? አቶ ዮሐንስና ወይዘሮ ሜሪ ለምን ወደ አዲስ አበባ መመለስ አልቻሉም? This is the end of unit 32.